ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የተባበሩት መንግሥታት የሰብአዊ መብቶች ከፍተኛ ኮሚሽን ለሽግግር ፍትሕ ፖሊሲ ግብዓት ያቀረባቸው ምክር ሐሳቦች ወደ ጎን መገፋት ያሳሰበው መሆኑን አመለከተ። በኩዊንስላንድ የ50 ሳንቲም የሕዝብ ትራንስፖርት ክፍያ ሊጀመር ነው። አውስትራሊያዊ ኦስካር ፒያስትሪ በሞናኮ ግራን ፕሪ የመኪና ውድድር በሁለተኛነት ፈጸመ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የተባበሩት መንግሥታት የሰብአዊ መብቶች ከፍተኛ ኮሚሽን ለኢትዮጵያ የሽግግር ፍትሕ ፖሊሲ ካቀረባቸው ምክር ሐሳቦች ውስጥ አብዛኛዎቹ ወደ ጎን መገፋታቸውን ገለጠ። ኮሚሽኑ ፖሊሲው በሚኒስትሮች ምክር ቤት ይሁንታን ከማግኘቱ ሁለት ወራት በፊት ምክረ ሐሳቦቹን ለፍትሕ ሚኒስቴር ማቅረቡን አመልክቷል። ኮሚሽኑ ይሁንታ በተሰጠው ረቂቅ ውስጥ መሰረታዊ የሆነ የሰብአዊ መብቶች ጥሰቶችን የሚመለከቱ አተረጓጓሞች ያሳሰቡት መሆኑን በአንክሮ ጠቅሷል። የኩዊንስላንድ መንግሥት የኑሮ ውድነትን ለመደጎምና የትራፊክ መጨናነቅን ለመቀነስ የ50 ሳንቲም የሕዝብ ትራንስፖርት ክፍያ ሙከራ ሊያደርግ ነው። በኩዊንስላንድ መንግሥት በኩል አውቶቡስ፣ ባቡር፣ ጀልባዎችና የቀላል ባቡሮች ዋጋ መርከስ ሰዎች ዳግም ወደ ሕዝብ ትራንስፖርት ተጠቃሚነት እንዲመለሱ ያበረታታል የሚል ተስፋ አሳድሯል። የኩዊንስላንድ የሕዝብ ትራንስፖርት ተጠቃሚነት እስካሁን ቅድመ ኮቪድ ወደ ነበረበት ደረጃ አልተመለሰም። አዲሱ የዋጋ ቅናሽ ሙከራ ለስድስት ወራት እንደሚቀጥል ታስቦ የተዘረጋ ሲሆን ግብር ላይ ሲውል ስኬታማ ከሆነ በዚያው እንዲቀጥል የሚደረግ መሆኑን የኩዊንስላንድ ፕሪሚየር ስቲቨን ማይልስ ገልጠዋል። ፓፑዋ ኒውጊኒ ውስጥ በመሬት መንሸራተት አደጋ ሳቢያ የስድስት መቶ ሰባ ያህል ሰዎች ሕይወት ሳያልፍ እንዳልቀረ ስጋት አሳድሯል። በተባበሩት መንግሥታት ባለሥልጣናት መግለጫ መሠረት መቶ ሃምሳ መኖሪያ ቤቶች ከፍርስራሽ ሥር ተቀብረዋል። ከአንድ ሺህ በላይ ከአደጋው የተረፉ ግለሰቦች በአቅራቢያቸው ወደሚገኙ መኖሪያ ስፍራዎች ተወስዷል። የአካባቢው ሰዎች ከፍርስራሽ ሥር ያሉ አስከሬኖችንና በሕይወት ያሉ ሰዎችን በእጆቻቸውና በአካፋዎች ለማውጣት ሲጥሩ ታይተዋል። አደጋው የተከሰተበት ጉሩካ ፒኤንጂ የሚገኙት የግብረ ሰናዩ የክብካቤ ዓለም አቀፍ ድርጅት ተወካዩ ጀስቲን ማክማሆን ትኩረቱ ከፍርስራሹ ስር በሕይወት ያሉ ሰዎችን መታደግ እንደሁ ሲገልጡ፣ የመሬት መንሸራተቱ ከተከሰተ ከ48 ሰዓታት በላይ ቢሆንም ምናልባትም የተወሰኑ ሰዎች በሕይወት የመኖር አጋጣሚ ሊኖር ይችላል። ይሁንና ትልቁ ስጋት በመሬት መንሸራተቱ አካላዊ ጉዳት ያልደረሰባቸውን ግና ቤቶቻቸው የፈረሱባቸውን ሰዎች መጠለያዎች ወዳሉባቸው ስፍራዎች ማስፈር ነው ብዬ አስባለሁ ብለዋል። የእስራኤል መከላከያ ኃይል ቃል አቀባይ ሪር አድሚራል ዳንኤል ሃጋሪ ሐማስ ከሆነ ጨፋቸው በርካታ ሚሳይሎች ለመታደግ በሚሊዮን የሚቆጠሩ እስራኤላውያን ወደ ቦምቦች መጠለያ እንዲሸሸጉ መደረጉን ገለጡ። ሐማስ ከጋዛ ወደ ቴልአቪቭ ለመጀመሪያ ጊዜ ትናንት እሁድ ሜ 26 ሚሳይሎችን ወንጭፏል። በሌላም በኩል እስራኤል ባለም አቀፍ ፍርድ ቤት የራፋህ ዘመቻዋን እንድትገታ ከወሰነ በኋላ ጥቃት ፈጽማለች። ራይል አድሚራል ሀገሪም በበኩላቸው እስራኤል ጥቃቷን እንደማትገታ ሲያስታውቁ ሐማስ ሐማስ ታጋቾችን ላለመልቀቅ እምቢኝ ብሎ ጦርነቱን በመቀጠል እስራኤልን ማጥቃት ይዟል። 125 ያህል ሰዎችን በጋዛ ድንበራችን አካባቢ አግቷል ለእነሱ ነፃነት ከመፋለም አንገተም ብለዋል። በእስራኤልና ሐማስ ጦርነት 36 ሺህ ያህል ፍልስጤማውያን ተገለዋል። የምዕራብ አውስትሬልያ ሊብራል ፓርቲ የፌዴራል ቅንጅቱ የኒኩሌር ኃይል እቅድ ላይ ቀዝቃዛ ውሃ ደፍቷል። የምዕራብ አውስትሬልያ ሊብራል ፓርቲ የኃይል ቃል አቀባይ ስቲቭ ቶማስ የፌዴራል ተቃዋሚ ቡድን መሪ ፒተር ዳትን የኒኩሌር ኃይል እቅድ ምዕራብ አውስትሬልያ ውስጥ አይሰራም፣ ለምዕራብ አውስትሬልያ መብራት ተመራጩ እቅድ የደንግያ ከሰል ነው ብለዋል። አውስትራላያዊው ኦስካር ፒያስትሪ በግሉ ከፍተኛውን የግራንድ ፕሪ መኪና ሽቅድድም ውጤት አስመዝግቧል። የ23 ዓመቱ ፒያስትሪ በሁለተኛ ደረጃ ውድድሩን ያጠናቀቀ ሲሆን፣ ቻርልስ ሌክለርክ በአንደኝነት ፈጽሟል። የሦስት ጊዜያት የዓለም ሻምፒዮና ሬኮርድ ባለቤት የሆነው ማክስ ቬሪስታፕን ስድስተኛ ሆኖ ውድድሩን ጨርሷል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 61 የዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ88 ሳንቲም ይዘረዘራል። ቀጥለን የነጋውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ያካፋል። ዝቅተኛ 13፣ ከፍተኛ 20። አድላይድ ፀሐያማ ይሆናል። ዝቅተኛ 11፣ ከፍተኛ 23። ሜልበርን የአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 9 ከፍተኛ 18። ሆባርት ብራ ይሆናል። ዝቅተኛ 9 ከፍተኛ 16። ካምብራ ማልዳ ላይ ውርጫማ ይሆናል። ዝቅተኛ መቀነስ 1 ከፍተኛ 18። ሲድኒ ፀሐያማ ይሆናል። ዝቅተኛ 9 ከፍተኛ 22። ብሪስበን ብራ ይሆናል። ዝቅተኛ 13 ከፍተኛ 25። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 23 ከፍተኛ 33። አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ 12 ከፍተኛ ሀያ ስምንት። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የተባበሩት መንግሥታት የሰብዓዊ መብቶች ከፍተኛ ኮሚሽን ለሽግግር ፍትሕ ፖሊሲ ግብዓት ያቀረባቸው ምክረ ሐሳቦች ወደ ጎን መገፋት የሳሰበው መሆኑን አመለከተ። በኩዊንስላንድ የ50 ሳንቲም የሕዝብ ትራንስፖርት ክፍያ ሊጀምር ነው። አውስትራሊያዊው ኦስካር ፒያስትሪ በሞናኮ ግራንድ ፕሪ የመኪና ውድድር በሁለተኛነት ፈጸመ። የሚሉት